በ21ኛው ክፍለ ዘመንም ሊቢያ ውስጥ የሰው ልጆች በባሪያ ፍንገላ ሲሰቃዩ የሚታይበት ቪዲዮ በመገናኛ ብዙኃን ከተሰራጨ ወዲህ ቁጣው ከያቅጣጫው ተበራክቷል። ሞክታር ካማራ ጀርመን የሚገኘው የአፍሪቃውያን ማህበረሰብ ምክር ቤት ምክትል ኃላፊ ናቸው። ሊቢያ ውስጥ ስደተኞች በደልና ሰቆቃ እየደረሰባቸው ነው የሚለው ዜና መውጣቱን ተከትሎ ቅዳሜ ዕለት ለተቃውሞ በርሊን ወደሚገኘው የሊቢያ ኤምባሲ አቅንተው ነበር። ሊቢያ ውስጥ በአሁኑ ወቅት ለተንሰራፋው ለዚህ ሁሉ ቀውስ ሰበቡ የአውሮፓ ህብረት ነው። የሊቢያ መንግስት ከአውሮፓ ህብረት ገንዘብ በገፍ ተልኮለታል። እናም ይህ የፋይናንስ ፈሰስ ሊቢያ ውስጥ አፍሪካውያን የሆኑ ሰዎችን ለባርነትና ለጭቆና የሚዳርጉ እና የሚገሉ ሚሊሻዎች እጅ ነው የገባው በእርግጥ አፍሪቃውያኑ ፈላሲያን እንደ ቀድሞ በገፍ ወደ አውሮጳ መትመማቸው ቀንሶ ይሆናል። በግፍ የባሪያ ፍንገላ ሰለባ መሆናቸው ግን መላ ዓለምን ጉድ አሰኝቷል። የአውሮጳ ህብረትና የአፍሪቃ ህብረት ሀገራት መሪዎች በምዕራብ አፍሪቃዊቷ አይቮሪ ኮስት መዲና አቢጃን ሊመክሩ ስብሰባ የመቀመጣቸው አንዱ ዋነኛ አጀንዳም ይኸው ከአፍሪቃ ወደ አውሮጳ የሚደረገው አደገኛ ጉዞ ጉዳይ ነው። ከጀርመን መራሒተ መንግስት አንጌላ ሜርክል ከፈረንሳዩ ፕሬዝዳንትና ከሌሎች መሪዎች ጋር አቢጃን የተገኙት የአውሮ ማብረት ኮሚሽን ኃላፊ ዣን ክላውድ ዩንከር ቀደም ሲል ከዳዎቼ የቬሌ ጋር ባደረጉት ቃለ መጠይቅ ከወደ አፍሪቃ የሰሙት መረጃ እጅግ እንደሰቀጥጣቸው ገልጧል። የተሻለ ህይወት ፍለጋ በሚፈልጉ የሰው ልጆች ላይ ሊቢያ ውስጥ የሚፈጸመውን እያሰብኩ ተመችቶኝ ላንቀላፋ አልችልም። እዚያ ሰዎች ሊቢያ ውስጥ ገሃነምን ነው ያገኙት። ኃላፊው ይሆናል ተብሎ ሊታመን የማይችል ያሉትን ችግር አውሮፓ በዝምታ ሊያልፍ አይገባም ሲሉም አክሏል። ጀርመን የሚገኘው የአፍሪቃውያን ማህበረሰብ ምክር ቤት ምክትል ኃላፊ ሞክታር ካማራ ግን የኮሚሽነሩ ንግግር የሚዋጥላቸው አይመስልም። ዩንከር ከማንም በተሻለ ያንን ያውቃሉ። የአውሮፓ ህብረትም ሊቢያ ውስጥ እየሆነ ስላለው ጠንቅቆ ያውቃል። እንዲያም ሆኖ ግን ከሊቢያ መንግስት ጋር ስምምነትን አድርጎ እዚያው ሊቢያ ውስጥ ስደተኞች ማቆያ ስልትን ዘ ጋ ይሄ ለእኔ ወንጀል ነው። እዚያ ስርዓት አልበኝነት እንደነገሰ መንግስት መላ ሀገሪቱን መቆጣጠር እንደማይችል ስደተኞች ቁም ስቅልና ግድያ እንደሚፈጸምባቸውም እየታወቀ ነው ያ የሆነው። ዣን ክላውድ ዩንከር በበኩላቸው ሊቢያ ውስጥ ያለውን ችግር እናውቃለን ብሏል። ሊቢያ ከሌሎች ሀገራት የተለየች አይደለችም። ስለዚህም የሆነው ነገር ሊታሰብም ተቀባይነት ሊኖረውም የማይችል ነው ሲሉ ማክሏል። የአውሮፓ ህብረት ከሊቢያ ጋር ያደረጋቸውን ስምምነቶች በሞላ እንዲያቋርጥ እናሳስባለን። ዋናቸውንም የፋይናንስ እርዳታዎች በሞላ እንዲሁ። ከዚያ በኋላም ሊቢያ ሰብአዊ መብቶችን ለመጠበቅ በእርግጥም ተገቢው ቦታ ላይ ስለመሆኗ መጣራት አለበት። በሰው ልጅ ላይ ባርነት የተባለ ወንጀል ከሚፈጽምባት ሀገር ጋር የአውሮፓ ህብረት መስራቱ ሊሆን የማይችል ነው። የሕግ የበላይነት ዳግም እስኪሰፍን ድረስ በጋራ መስራቱ መቋረጥ አለበት። ግን ረሽታት በሊቢያ ህጻናትና ሴቶችን ጨምሮ በርካታ ስደተኞች አደጋ ተጋርጦባቸዋል ባለፈው የጎርጎሪዮሱ ዓመት ሾልኮ የወጣ ሰነድ በገፍ ወደ አውሮጳ የሚደረገውን ፍልሰት ለመግታት በሚል የአውሮጳ ህብረት አምባ ገነኖቹን ጨምሮ ለስምንት የአፍሪቃ ሀገራት አርባ ሚሊዮን ዩሮ ግድም ለመክፈል መሰናዳቱ እጅግ አስተዛዝቦ ነበር።